አሁን በቀጥታ ከእጃነው ወጣት የሙዚቃ ባንድ አባላት ጋር ወደሚኖረን ቆይታ እንደረደራለን። ደውም ዬ ሌሎችን አልመስልም እኔ እናቴ ጥዬ እራሴ ነው አልዋሽም አልከደውም ዬ ሌሎችን አልመስልም እኔ እናቴ ጥዬ ሌሎችን አልመስልም

አንዱን ባልደረባችሁን ዲበኩሉ ታፈሰን ለጊዜው ማግኘት አልቻልንም። ረጋ ባለ በጣም በሚያረጋጋ ድምጽ ነው የምትጫወተው። ጃኖች፣ እንዴት ተሰባሰባችሁ ወጣቶች አዲስ አቅጣጫ? ምናልባትም የዜማ ስልታችሁ ከዚህ ቀደም ያልተደፈረ የሚመስል ሮክን ሮል ነው በዜማችሁ ጎልቶ የሚሰማውና፣ እስኪ ንገሩኝ ኬት ነው ዱብ ያላችሁት? ጃኖዎች፣ የባንዱን መሪ ኪሩቤልን ላስቀድም በአንዱ አንድ ድሪም የነበረው ከዚህ በፊት በኢትዮጵያ ሙዚቃ ውስጥም፣ በሌላው ዓለም ላይ በጣም ሙዚቃ ላይ የሰራ ሰው የዛ ሰው ሄልም ነበር እና ሁላችንም ደግሞ በየግል እንደ ሙዚቀኛ ብ የምናደረገው ነገር ነበር እና አጋጣሚ እ አዲስ ገሰሰ ነው ይሄ ያልኩ ሰውዬ። ያው ከዚህ በፊት ብዙ ኤክስፔሪንስ አለው። ከዛ መጥቶ ወጣቶችን ሰብስቦ እንደዚህ አይነት አልበም ሰርቶ ለዓለም ማስተዋወቅ ያስብ ነበረ። በኢንተርናሽናል ደረጃም ጥሩ ባንድ ከኢትዮጵያ ማውጣት ይፈልግ ነበረ። እሱ ነው ያንን ሀሳብ ይዘው መጥቶ እኛን ከያለንበት ፈላልጎ አሰባስቦ ሀሳቡን የተጸነሰው ማለት ነው። ከዛ በኋላ ያው እስካሁን ድረስ ቢያንስ አመት ከሰባት ወር ጊዜ በላይ ወስዷል፣ ጃኖን ለመመስረት አልበሙንም እንደዚሁ ለመስራት ዘፈኖቹን ክሬት አድርጎ ሪኮርድ ለማድረግ ራሱን የቻለ ጊዜ ወስዷል። እና ያው እዚህ ላይ ነው ያለ ነው ጃኖ ችግሩም ነው። እንግዲህ ጃኖ በሚለው በባንዳችሁ ስም በሚጠራው ሲዲያችሁ ላይ የዘጠኛችሁን ፎቶግራፍ ያለው የኪሪቤል ፎቶግራፍ ለምን እንደተደበቀ እርግጠኛ አይደለሁም። ከዲበ ይጀምራል ሀይሉ አለ ሚካኤል ሀይሉ አለ። ደግሞ ሌላው ሙዚቀኛ ገመቹ መዝገቡ፣ ኤድዋርድ ጉደታ፣ ዮሐንስ ሄዋንና ሀሌሉያ አሉ። በድምፅ ግን እንደተረዳሁት ኃይሉ ኃይሉ አንተን ላስገባ፣ አንተና ዲበ ናችሁ በዚህ ሲዲ ላይ ብዙ ሁሉንም ስራዎች የተጫወታችሁት። በእርግጥ ሄዋንና ሀሌሉያ ሌሎችም ያጀቧችሁ ሆኖ ያስታውቃል። ልክ ነው? እስኪ ንገረኝ፣ ቅድም የአዲስ ገሰሰን ህልም ከእያንዳንዳችሁ ህልም ጋር እንዴት እንደተያያዘ ኪሪቤል ጀምሮልናል። የእናንተ ህልም እንዴት ነው እዚህ ውስጥ የተዋሃደው? ይሄን አይነት ስራ የመስራት ሀሳቡ ጥኑ ነበር። ትጫወት ነበር በሌላ መድረክ ከሌሎች ባንዶች ጋር በግል። ይህ ህልም በጣም ነበረኝ ከልጅነት ጀምሮ። አንድ ትልቅ ደረጃ ላይ መድረስ ፈልግ ነበረ። ግን ያው እንደዚህ በቀላሉ ባለውበት በወጣት መት ይደርሳለሁ ብዬ አላሰብም ነበር። እግዚአብሔር ፈቅዶ ከአዲስ ጋር አገናኘንና ይሄንን ነገር ልንሰራ ቻለን እንጂ ግን ሲጀመር ጀምሮ ሀሳቡ ማለት ነው የሁላችንም ህልም ስለሆነ ነው አንድ ላይ እስከዚህ ደረጃ እንድንዘልቅ ያደረገን። ብዙዎቹ የባንዱ አባላቶች ኦልሞስት አስራችንም ማለት ይችላለን፣ ከዚህ በፊት በጣም ትላልቅ ባንዶች ውስጥ ስንሰራ ነበር። ጥቀስልኝ እስኪ። አሁን እኔ ዲበና ሚኪ የሀ ባንድ የሚባል እኛ ሀገር ያለ ትልቅ ባንድ ነው። ካወቀው የዳግማ አሊ ባንድ ነው እኛ ከመግባታችን በፊት ኪሩቤል ራሱ እዛ ባንድ ውስጥ ይሠራ ነበረ። ብዙዎቻችን ትላልቅ ትላልቅ ባንዶች ውስጥ ነው የገባነው። ስለ ራሴ ልገልጽ ብሞክር ከማሪ ብራዘርስ ጋር ተጫውቻለሁ፣ ከያ ባንድ ጋር፣ ከኢትዮጵያም ትንሽ ወጣ ብዬ ወደ ዩናይትድ አረብ ኤሚሬትስ ለሁለት ዓመት ከትላልቅ ባንዶች ጋር ትላልቅ ሆቴሎች ውስጥ ስሰራ ቆይቼ ነው የመጣሁት እና የሰባሰባችንና እዚህ ደረጃ የመድረሳችን ነገር ህልማችንን እግዚአብሔር በቅርቡ ሲያመጣልን አዲሱን አጠገባችን ያደረገልን እንጂ በጠዋቱ ነው የጀመርነው። ገና ከጠዋት ነው። ገና በልጅነት ገና በልጅነት ነው ይህ ህልማችን። ዲቫውን አጠገብህ ቢኖር ይነግር ነበረ። ብዙዎቻችን ህልማችንን ስናወራ ከስራ ባሻገር ተቀራርበን እንደዚህ አይነት ነገር የመስራት ህልም ነበር ወይ የሚባል ጨዋታ እንጫወታለን። ስንጫወት ብዙዎቻችን ህልማችንን ነው ያገኘነው። ያሰብነውን እና እግዚአብሔር ያሳካልን። ስንፈልግ የነበረውን ነገር ነው ያገኘ ነው እና ደስ ይላል። አስር ሆናችሁ ከጓደኞች ጋር የምትጫወቱበት ይህ ባንዳችሁ አመት ከሰባት ወር ገደማ እንደዘለቀ ጫውተህናል። ቀደም ብለ አይነተኛ የሚሰኝ ስራችሁም ገበያ ላይ ውሏል። በባንዳችሁ ስም ጃኖ እየተባለ ነው የሚጠራው። አቀባበሉ ምን ይመስል ነበር? እናንተ እስከተረዳችሁት፣ አድማጮቻችሁ፣ አድናቂዎቻችሁ ስራችሁን እንዴት ተቀበሉት? እስካሁን ያለው ነገር በጣም የሚያስደስት ነው። ምክንያቱም የመጀመሪያ አልበም የመጀመሪያ ስራ እንደመሆኑ መጠን ያለህን ሁሉ ነገር ያው የምትስለውን ሁሉ ነገር ነው የምትሞክረው። ያው ሙዚቃ ደግሞ ከሌላ ሙያ በበለጠ ልምድ እና ደግሞ እንደዚህ ደግሞ አስር ሰው ሆኖ የሚሰራበት ነገር ላይ እርስ በርስ መጣጣም እና መዋሀድ ይፈልጋል። ስለዚህ እንደ መጀመሪያ ስራ ምንም ያለንንም አቅም ሁሉ ብንጠቀምም ግን የሮክ ሳውንድ ብዙ ጊዜ ኢትዮጵያ ውስጥ ነው አዲስ ነገር ነው። እኛ ደግሞ የሞከርነው ነገር የኢትዮጵያውን የተለመደውን ሳውንድ ከሎ ጋር ቀላቅለን ለማቅረብ ነው እና በነዚህ በእነዚህ ምክንያቶች ቀስ በቀስ ፐርፎርም እያደረግን በሌላ ነገሮች እያዋዛን ሙዚቃውን እናስለምዳለን ነው እንጂ በቀጥታ አልበማችን ሰው ዘንድ ገብቶ ተሰሚነት ተደማጭነት ያገኛል የሚል እምነት አልነበረንም እና ግን አሁን እያገኘ ነው እያያችሁት የሚያበረታታው ነው ነው በጣም ከጠበቅ ነው በላይ ማመን ከምንችለው በላይ ጥሩ የሚባል አቀባበል ነው ያገኘ ነው። መጀመሪያ የለቀቅነው ሲንግል ነበረ። እሱ በጣም ወዲያው ነው ተወዳጅነት ያገኘው። ወዲያው ነው መነጋገሪያ መሆን የጀመር ነው። የትኛው ከዛ በኋላ ወዲያው ነው ሰዎች አይራቅ። ወዲያው ሰዎችም የት ነው ያሉት እነዚህ ልጆች ማየት እንፈልጋለን ማለት የጀመረው እሱ ቪዲዮ ከተለቀቀ ጊዜ ጀምሮ ነው። አሁን ደግሞ በቅርብ አንድ ወር ገደማ ሊሆነው ነው አልበማችን ከወጣ በኋላ ደግሞ የተለያዩ ዘፈኖችን ከአልበሙ ላይ ተወዳጅነትን አግኝተዋል። በተለይ ማሪ የሚለው ሀይሉ የሚጫወተው ዘፈን ተወዳጅነትን አግኝተዋል። ያም ብቻም ሳይሆን የተለያዩ መድረኮች ላይ ፐርፎርም የማድረግ እድሉን አግኝተን ነበረ። እዛ ላይም ሰው ያለው አቀባበል ጥሩ ነው፣ አበረታች ነው፣ ደጋፊ ነው። ያ ኮሜንቶችም አሉ። ምንድን ነው ተደጋግሞ የምትሰሙት አስተያየት የአድናቆትም ይሁን ምናልባት ደግሞ በአስተያየት ደረጃ እንዲህ ያለ ነገር ብታደረጉ ወይ እንዲህ ቢሆን የሚል የምትሰሟቸው የምታስታውሳቸውን እስ አስተያየቶች አጋራ ነው። እሺ የሁሌ የላይቭ ፐርፎርማንሳችንና የሲዲያችን አስተያየት ብዙ ጊዜ የተለያየ ነው። ሲዲዮን የሚሰሙ ሰዎች ብዙዎቹ በጣም የገረመን ተለቅ ባለ እድሜ ክልል ውስጥ የሚገኙ ሰዎች ናቸው፣ ዘፈናችንን እየሰማ ያሉት እኛ ለወጣቱ ነበር መጀመሪያ ታርጌት ያደረግ ነው። ያው ወጣቱም እየሰማ ነው፣ ግን የድሮዎቹን ቀደም ሲል በስልሳዎቹ በሰባዎች ውስጥ ያሉትን ሳውንድ ከሌላ ከማናውቀው ነገር ጋር ነው ይዛችሁት የመጣችሁት እና ጊዜያችንን የሚያስታውስ ነገር አለ፣ ለዛ አላችሁ ብሎ የመውደድ ነገር እንሰማለን። ጃኖ ወጣት የሙዚቃ ቡድን አባላት ጋር የጀመርነው አልተቋጨም። በሚቀጥለው ፕሮግራማችን በስልክ መስመር መታወቅ ምክንያት ለዛሬ ያልተገኘውን ሌላውን ድምፃዊ ዲበኩሉ ታፈሰን ጨምረን እንመለሳለን። ለአሁን ግን የአንድ ሰዓት የአየር ሞገድ በረራችን ሊገባደር ነው። አድማጮች የምሽቱ አዝናኞቻችን ናቸውና ጃኖ የሙዚቃ ባንድ አባላት የመጨረሻው ምስል የነሱ ነው፣ ጉዴ ይሰኛል። I know who Ta-da! I will not even talk Men ben na fikir iş, bittish almadan. Hani cırga gəl, tam reallı iş bədən. Men ben na Men na I'm in love So my normal not a center I the Dikkorin Ganesh Gazede Talaye Woman I chamare mo gese na pasta Saget taisha hinuno na darasun So my name can't answer to a Santos Ah